ፀረ ሽብር ሕግ ተከሰው ተፈርዶባቸው የነበሩና ባለፈው ቅዳሜ በይቅርታ ከተለቀቁት አቶ አቡበከር አህመድ እና አቶ ከሚል ሸምሱ ቤት ሄደን በዓሉ እንዴት እያከበሩት እንደሆነ አነጋግረናቸዋል። በመጀመሪያም ስለ በዓሉ ሃይማኖታዊ ትርጓሜ አቶ አቡበከር አህመድ ተከታይን ብለዋል። ብስም ላ አልሐምዱሊላህ ረብልአለሚን ሰላት ሰላሙ አላ ረሱሉላ ሰላም። አረፋ ወይም ኢደል አድሀ በዓል በተለምዶ አረፋ መባል የሚታወቀው የኢደል አድሀ በዓል በሙስሊሞች ትልቅ ከሚባሉት አንዱና ዋነኛው በዓል ነው። ዓለም ላይ የሚገኙ ሙስሊሞች አብዛኛው ሀጅ ላይ ወይም ደግሞ መካ በመሄድ የሀጅን ስነ ስርዓት የሚያከብሩበት ትልቅ በዓል ነው። አመጣጡም ያው እስልምና ታሪክ ውስጥ ከአባታችን ነቢዩላ ኢብራሂም አለ ሰላምና ከቤተሰቦቻቸው ከእስማኤል ጋር ተያያዥነት ያለው መሰረታዊ የፈጣሪን ጥሪ በህይወት አንድ ጊዜ ለመተግበር የሚደረግ ስራ ነው። በዓለም ላይ ያሉ ሙስሊሞች አንድነታቸውን የሚያሳዩበት ለፈጣሪው ታዛዥነታቸውን የሚገልጹበት መድረክ ነው። በመላው ዓለም የሚገኙ ሙስሊሞች ኢድን በማክበር የሚያሳልፉት ለፈጣሪያቸው እርድ የሚያቀርቡበትና ና ፈጣሪያቸው ጋር የሚቀራረቡበት ትልቅ በዓል ነው። የአቶ አቡበክር አህመድ ቤት በጥያቄዎች ተጨናንቋል። በውስጣቸው ያለውን የበዓሉ ስሜት እንዲያጋሩን ጠይቀናቸውም እንዲህ ነበር ያሉን። ለእኛ በዓል ብሎ ማለት ፈጣሪ ጋር የምንገናኝበት ወይም ፈጣሪን የፈራንበት እለት ነው በ ች ከዛ ባለፈ አራት ዓመት በእስር ቤት የአረፋን በዓል አሳልፈናል። ከቤተሰብ ውክልናና ጥያቄውን እንድናደርስለት ከላከን ህዝብ ተለይተን ዛሬ ደግሞ የአላህ ፈቃድ ሆኖ በተወሰን ከእስር ላይ ከነበርነው ወንድሞች የተወሰን ነው ተፈተን ቀሪ ወንድሞቻችን እዛ ባሉበት ላይ ነው። አረፋ ነው የምናከብረው እዚህ ቤተሰብ ጋር፣ ወንድሞች ጋር ወይም ደግሞ ህዝብ ህጋ ተገናኝተ የምታከብረው ነገር ደስ ይልሃል። በአንድ ጎኑ ደግሞ እኛን የሚያሳዝነን የቀሩት በዚህ ጥያቄና ከዚህ ጥያቄ ጋር ተያያዥነት ባለው መልኩ በእኛም ፋይል ከኛ ፋይልም ውጭ ያሉ ከሀምሳ በላይ ወንድሞቻችን እስር ላይ ባሉበት ቦታ ስለሆነ አሁንም ልብህ ተከፍሎ እዛ የቀረበት ሁኔታ ይኖራልና ያ ስሜት ነው ያለው። በዚህ ቤተሰቦችህ በዙሪያ ያሉ ወንድሞችህና አንተን ሲደግፉ ወይም ደግሞ ጥያቄያቸው ልከው ውክልና ሰጥተው ያለፉ ሰዎች ያሳለፉት የነበረውን ነገር እያሰብክ ትደሰታለህ። ሁለቱም ነገር የተቀላቀለ ነው በኛ ውስጥ። የአቶ ከሚል ሸምሱ ቤትም እንዲሁ በጠያቂዎች ተጨናንቆ ነበር ያስተዋል ተደርጓል። እሳቸውም በዓሉ የፈጠረባቸውን ስሜት እንዲህ ብለው ገልጸውልናል። አራት ዓመት ከቤተሰቦቻችን ጋር ዒድ አላሳለፍንም። ቢያንስ ከአስር በላይ ዒዶችን ከቤተሰባችን ውጭ ነው ያሳለፍ ነው። ለእኛም ብቻ ሳይሆን ለህጻናት ልጆች፣ ለቤተሰቦች በጣም ትልቅ ጉዳት ነው የነበረው። የአሁኑ ዒድ ግን ከቤተሰቦቻችን ጋር ስናሳልፍ የተቀሩ ወንድሞቻችን በመቅረታቸው እንደኛ ልጆች ባለመደሰታቸው እንደኛ ባለቤቶች እንደኛ ቤተሰብ ባለመደሰታቸው ደስታችንን እንዳይኖር ቢያደርግም አልሐምዱሊላህ፣ ከሌሎች ከስካሁን ካለፉት አስር ዒዶች ይሄኛው ጥሩ ነው ብዬ ነው የማስበው። በቆይታችን መጨረሻ አቶ ከሚል ሸምሱ ለመላ ኢትዮጵያውያን ተከታዩን ብለዋል። ሙስሊሙ ማህበረሰብ ብቻ ሳይሆን ለኢትዮጵያ ሕዝብ በአጠቃላይ ያው እንኳን ለአዲሱ አመት አደረሳችሁን አደረሳችሁ ላለሁኝ። በተለይ እንደዚሁም ደግሞ ለሙስሊሙ ማህበረሰብም እንኳን ለኢድ አልአሀ አደረሳችሁ ላለሁኝ። በመቀጠልም ሙስሊሙ ማህበረሰብ በእነዚህ ባለፉት አራት አመታት ውስጥ የልቡ ተሰብሮ ታመዋል። በዚህ ብዙ ተሰቃይተዋል። ስለኛ ጉዳይ ብዙ ችግር ደርሶበታል። ከቤተሰቦቻችን ጎን ቆመዋል። ከኛ በላይም ሕዝቡን የታሰረው ማለት ትችላለህ። እነዚህ አራት አመታት እኛ እዛ ስንሆን ቤታችን እየመጡ ልጆቻችንን ቤተሰቦቻችንን እንደ ቤተሰቦቻቸው ከልጆቻቸው በላይ ተንከባክቦ በአዲስ አበባ ያሉትም ሆኑ በየክፍለ ሀገሩ ከኢትዮጵያ ውጭ ያሉትም በሙሉ ስለ እኛ ነው ጠዋት ማታ የሚጨነቁት። እነዚህ ሰዎች አላህ መልካም ለመልካም ስራችሁ መልካም ሜንዳ ከፍ ያለ ደረጃ አክብሮት አላህ እንዲሰጣቸው ለምናለሁኝ። እንወዳችኋለን። እስካሁንም እናንተ ናችሁ ጀግኖች እንጂ እኛ አይደለንም። እናንተን አላህ በልፋታችሁ አላህ ከፍ ያለ አጅር እንዲሰጣችሁ የሚለውን መልእክት ለሙስሊሙ ማህበረሰብ አስተላልፋለሁ። ኢትዮጵያ ሕዝብን በአጠቃላይ አመሰግነዋለሁኝ፣ እወደዋለሁኝ ሁላችሁም አላህ ያቆይልን። እቺ ነገር የሰላም ሀገር የፍቅር አብረን ተከባብረን እንድንኖር እንደነበረን አሁንም አብረን በመፈቃቀር በመከባበር በዚች ሀገር ላይ በሰላም እንድንኖር አላህ ያድርገን። በዚህ አጋጣሚ ይህን መልእክት ነው የማስተላልፈው። አቶ አቡበከር አህመድም በተመሳሳይ ተከታዩን መልእክት አስተላልፈዋል። ኢትዮጵያ ሙስሊምስ፣ እንዲሁም ደግሞ በአጠቃላይ ለኢትዮጵያ ህዝብ ባሳለፍነው ነው የስርምና የረዥም አራት ዓመት ከምናምን ጉዞ ውስጥ ማህበረሰባችን ከኛ ጎን ቆሞ ጉዳያችንን ጥያቄያችንን እስከ መጨረሻው ድረስ ሳይል ላይ ያሳለፈበት ነው ሙስሊሙን ላመሰግን እወዳለሁ። እንዲሁም ደግሞ በኢትዮጵያ ህዝብንም ሙስሊምና እምነት ተከታዮች ያሉ ወገኖቻችን የእኛን ጥያቄ ጥያቄ አድርገው ጉዳያችንን ጉዳይ አድርገው ከጎናችን ተሰለፉት ስለነበሩት ሁሉ እነሱንም ላመሰግን እወዳለሁ። የቀጣዩን ዒድ ሁላችንን ተሰባስበን ጥያቄያችንን ምላሽ አግኝቶ በደስታ በአንድነት የምናሳልፍበት ጊዜ እንዲሆን እመኛለሁኝ። ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልአድሃ በሰላም አደረሳችሁ እንላለን። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም